በቀጥታ የምክር ቤት አባላት ለጠቅላይ ሚኒስትር አብይ አህመድ ጥያቄ በማንሳት ነው ጉባኤው የተጀመረው። ከተነሱ ዋና ዋና ጥያቄዎች መካከል የአባይ ግድብ ጉዳይ ምን ይመስላል፣ ምርጫ ይደረግ እያሉ ያሉ አካላት አሉና ምን ይላሉ በሚልም ጥያቄ ቀርቦላቸዋል። ሀገር ለማተራመስ የሚሰሩ መገናኛ ብዙሀን የበጀት ድጎማ ይደረግላቸዋል፣ ይሄ ትክክል አይደለም። በአንጻሩ በግላቸው ተሰማርተው የሚሰሩ መገናኛ ብዙሀን ሀገራዊ ጥቅም ባላቸው ጉዳዮች ላይ አተኩረው ሲሰሩ የሚታዩ አሉና። ይሄ እንዴት ነው የሚታየው የሚል ኦሮሚያ ክልል አካባቢ በተለይም ወለጋና በተመሳሳይ በዛ አካባቢ ያሉ የጸጥታ ሁኔታ ምን ይመስላል የሚሉ ዋና ዋና የተነሱ ጥያቄዎች ናቸው። ከዚህ በመነሳት ጥያቄዎችን ምላሽ ሰጥተውባቸዋል ጠቅላይ ሚኒስትሩ። ኢኮኖሚውን በተመለከተ በአጠቃላይ ምላሽ ሲሰጡ፣ ሶስት መሰረታዊ ነገሮችን ላይ ነው ስንሰራ የቆየ ነው የሚል ምላሽ ሰጥተዋል። በለውጥ ማግስት የበጀት ጉድለት ይከሰታል። ስለዚህ እነዚህን ችግሮች ለመቅረፍ አንደኛ የማክሮ ኢኮኖሚ መዛባትን ማስተካከል ነበረብን። በመቀጠል መዋቅሮችን ማሻሻያ እንድንሰራላቸው ማድረግም ነበረ። ከዚህ በተጨማሪ አምራች ዘርፎች ላይ ያለን አቅም መጠቀም የሚሉት ጉዳዮች ላይ ትኩረት አድርገን ስንሰራ ቆይተናል፣ የሚል ምላሽ ሰጥተዋል። ከደቡብ ክልል ጋር በተገናኘ አጠቃላይ አደረጃጀት ቋሚ አይደለም፣ እንደየ ሁኔታው ሊለዋወጥ የሚችል ነው። ስለዚህ አደረጃጀቱ ህዝቡ የተወያየበት ስላልነበር ችግር ያለበት ነው ብለዋል። ከህዳሴ ግድብ ጋር ተያይዞም እንግዲህ ጥያቄ ቀርቦላቸው ነበር። ኢትዮጵያ በዚህ ዓመት ግድቡን አልሞላም አለች ማለት ግድቡን እንዲፈርስ ወሰነች ማለት ነው። ስለዚህ ይህ ሊሆን አይችልም፣ በተያዘለት ጊዜ ገደብም ይጠናቀቃል። ግድቡ ጋር ተያይዞም ሶስት መሰረታዊ ነገሮችን እንከተላለን ነው ያሉት። መጀመሪያ ግድቡን በጥራት መጨረስ ነበር፣ እሱንም በአመቱ ጥሩ አፈጻጸም አሳይተናል ነው ያሉት በምላሳቸው። ሁለተኛ ከላይኛው እና ከታችኛው የተፋሰሱ ሀገራት ጋር ተወያይተናል። እያንዳንዱ እርምጃ አስበን ሆም ብለን ያደረግነው እና ውጤትም ያገኘንበት ነው በተለይም ደግሞ የአፍሪካ ጉዳይ ወደ አፍሪካ እንዲታይ በሚል እንዲመለስ ያደረግንበት ሂደት ትልቅ የዲፕሎማሲ ድል ነበረ የሚል ምላሽ ሰጥተዋል። ሶስተኛ ክችን መከላከል ነው የሚል ነገር ነው የመለሱት። በተለይም ከአርቲስት ሃጫሉ ሁንዴሳ ግድያ ጋር ተያይዞም ከህዳሴው ግድብ ጋር ተያይዞ ጫና ለመፍጠር የተሞከሩ ነገሮች እንዳሉ ታዝበናል። ነገር ግን ሰበር ዜናዎች ይሰማሉ። ወደፊትም እነዚህ ሰበር ዜናዎች ደግሞ የህዳሴ ግድብን ደህንነት የተመለከቱ ይሆናሉ የሚል ነገር ነው የሰጡት። ለሀገር ውስጥ ሀይል ሀገርን በብሔርና በሃይማኖት እያጋጩ መንግስት ሆኖ መቀጠል አይቻልም፣ ኢትዮጵያ የጀመረችውንም ትቀጥላለች ብለዋል። በተለይም እሳቸውም ኦሮሞ አይደሉም በሚል እየተነሳባቸው ላለ ጥያቄ በቂ የሚባል ማብራሪያም ሰጥተዋል። ኦሮሚያ ክልል ላይ ያለው የምዕራብ ኦሮሚያ ሰላምና ደህንነትም እንደዚሁ፣ ወለጋ አካባቢ ሽፍቶች አሉ፣ እነሱን ግን እያጠራን ችግሩን የምንፈታ ይሆናል ብለዋል። ለሰላም ነው ጥሪ የተደረገው፣ አሁንም በዚሁ መልኩ እንቀጥላለን። ከነዚህ ኃይሎች ጋር የማይሆን ከሆነ ግን ሕግ የማስከበር ስራችን እንቀጥላለን ያሉት፣ የኦሮሞ ሕዝብ ነፃ ወጥቷል የሚል ነገር ተነስቷል በሳቸው በኩል። ከዚሁ ጋር ተያይዞ በሳቸው ማንነት ዙሪያ ለተነሳው ጥያቄ ይመስለኛል ምላሹ። አሁን የምንፈልገው ሰላምና ልማት ነው። ነገር ግን ፖለቲካዊ ነጻነት አግኝተናል ማለት፣ በኢኮኖሚ ካልተጠናከር እና ካልበለጸ ግን ችግሮች አሁን የሚፈታሉ ማለት አይቻልም። እናም አሉ እኛ ያለን ኢትዮጵያ ልትፈርስ አትችልም። እንዲህ አይነቱ ነገር የሰከረ በቅናት ላይ የተመሰረተ የተከፋፈለ የፖለቲካ ሂደት ሀገርን የሚጠቅም አይደለም የሚል ነገር በማንሳት ጠቅለል አድርገው ለቀረበላቸው ጥያቄ ምላሽ ሰጥተዋል ማለት ነው። መቀጠል ይሄ ጥያቄና መንስ ከተጠናቀቀ በኋላ የሁለት ሺ አስራ ሶስት በጀት አመት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ረቂቅ በጀት አዋጅ ቁጥር አርባ ሁለት ሺ አስራ ሁለትን የቀረበ አዋጅን ምክር ቤቱ ካየ በኋላ አጽድቆታል ማለት ነው። በዚህ አመት ልዩ የሆነው እንግዲህ የሲዳማ ክልል በተናጠል እንደ ሌሎች ክልሎች ሁሉ በጀት የተያዘ መሆኑን በቀረበው ዝርዝር ላይ ተመልክተናል እና በአጠቃላይ ይህንን ይመስል ነበር የምክር ቤቱ ብሎ ከምክር ቤቱ አባላት ስለ ሰሞኑ ግጭት፣ ግድያ፣ የንብረት መውደም ጉዳይ የተነሳ ነገር የለም። በሱ ዙሪያ ጥያቄዎች ይነሳሉ የሚል ነገር ነበር፣ ጋዜጠኛውን ሲጠብቅ የነበረው የሚዲያ አካላት። ነገር ግን ከምክር ቤት አባላት ጥያቄዎቻቸውን በጽሁፍ ነው ያቀረቡት። የጥያቄዎቻቸው ይዘትም ለመገናኛ መገናኛ ብዙሀን ባለሙያዎች ቀድሞ ተሰጥቶ ነበር። ይሄ ጉዳይ አልተነሳም። በጥያቄ መልኩ ከሰሞኑ የተፈጠረውን ክስተት የተመለከተ ጉዳይ ጠቅላይ ሚኒስትሩም በተለይም ከምዕራብ ኦሮሚያ ጋር እና በወለጋ ዞኖች ጋር ካለው ጉዳይ ጋር ተያይዞ የተነሳላቸውን ጥያቄ አስታከው ለመመለስ ሞክረዋል፣ እንጂ በዚህ ጉዳይ ላይ በተናጠል የቀረበን ጥያቄ ከምክር ቤት አባላት አልነበረም። ጠቅላይ ሚኒስትሩም በተጠየቁት ጥያቄ ዙሪያ ነው ሰፋ ያለ ማብራሪያ የሰጡት። ስለዚህ የሰሞኑ ጉዳይ በምክር ቤቱ ተዳሷል፣ ውይይት ተደርጎበታል ማለት አይቻልም። ሰለሞን ሙጬ ከአዲስ አበባ፣ ስለሰጠህን ቃለ ምልልስ አመሰግናለሁኝ። እኔም አመሰግናለሁ